ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጠቃላይ እንግዲህ የመግለጫችን ዓላማ የህግ ስርዓቱ መላቀጥ የሌለው እና ህግ ተቀብሯል በሚል አቋም ስለሆነ ትናንሽ ህግ የሚመስሉ ነገሮችን ለመነጋገር በማንችልበት ደረጃ ላይ ደርሰናል ነው የእኛ መሰረታዊው ነገር እንጂ አንድ መስመሩን ጠብቆ በሚሄድ ነገር ላይ ትንሽ የተዛባ ነገር ኑሮ ያንን ለማስተካከል የተሰጠ መግለጫ አይደለም። አሁን ሕግ የሚባለው ነገር ሞቶ ተቀብረዋል ነው የሰማያዊ ፓርቲ አቋም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን ድምጽን የሰማነው በዛሬው እለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ እንመለከታለን። የማላዊ መግቢያ ቪዛ ስላልነበራቸው ወደ ደቡብ አፍሪካ በማምራት ላይ ሳሉ ተይዘው በዚያች ሀገር እስር ቤት የሚገኙ ኢትዮጵያውያን ጉዳይ ዛሬም እያነጋገረ ነው። በዜና መጽሄት ክፍለ ጊዜ ተጨማሪ ዘገባ አለን። ለምሽቱ ከያዝናቸው ዜናዎች መካከል ደግሞ በኢትዮጵያ ከረሃብ እንዲያገግሙ የተመጣጠነ ምግብ ሕክምና የሚደረግላቸው እድሜያቸው ከአምስት ዓመት በታች የሆነ ህጻናት ቁጥር ግማሽ ሚሊዮን መድረሱን ኦቻ ማለትም የተባበሩት መንግስታት ድርጅት የሰብአዊ እርዳታ መስሪያ ቤት አስታውቋል። ደቡብ ሱዳን ውስጥ ከዋና ከተማዋ ጁባ የተነሳ አውሮፕላን በተነሳ በጥቂት ጊዜ ውስጥ ተከስክሶ በውስጡ የነበሩ ቢያንስ ሰላሳ ሁለት ሰዎች መሞታቸው ተዘገበ የሚሉትን ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ለምሽቱ ተጠናቀዋል። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጆች አሉላ ከበደና ቆንጅት ታየነን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ከከርትስ ባይነም ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ነው። በኢትዮጵያ ከረሃብ እንዲያገግሙ የተመጣጠነ ምግብ ሕክምና የሚደረግላቸው እድሜያቸው ከአምስት ዓመት በታች የሆነ ሕጻናት ቁጥር ግማሽ ሚሊዮን መድረሱን የተባበሩት መንግስታት ድርጅት የሰብአዊ እርዳታ መስሪያ ቤት ኦቻ አስታውቋል። ሆስፒታል ውስጥ ከረሃብ ማገገሚያ ህክምና ካላገኙ ይሞቱ የነበረ ህጻናት ቁጥር ከቅርብ ወራት ወዲህ በከፍተኛ መጠን መጨመሩን የጠቀሰው ኦቻ የነዚህ ተጠቂ ህጻናት ቁጥር ባለፈው መስከረም ወር ብቻ በ35 ሺህ ጨምሯል ብሏል ሰሞኑን ይፋ ባደረገው መግለጫ በድርቁ ጉዳት ደርሶባቸው የማገገሚያ ህክምና የሚሰጣቸው ህጻናት በየትኛው የአገሪቱ አካባቢ እንዳሉ ግን የድርጅቱ መግለጫ አልዘረዘረም። በኤልኒኞ የአየር ንብረት መቃወስ ሳቢያ በደረሰው ድርቅና የምግብ እጥረት የኢትዮጵያ መንግስት ለለጋሾች ያሰማው የአስቸኳይ እርዳታ ተማጽኖ መልስ እንዳላገኘ የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች መስሪያ ቤቱ ኦቻ ጨምሮ ገልጿል። በኢትዮጵያ የጸደይና የበጋ ወራት ዝናብ በበቂ ስላልጣለ በተለይ በቆላማ የሀገሪቱ አካባቢዎች ጥቅስ ታይቶ የማይታወቅ አስከፊ ያለው ድርቅ መከሰቱን በዚህም ምክንያት ከስምንት ሚሊዮን በላይ የሚሆን ህዝብ የምግብ እጥረት እንደደረሰበት ነው ያስታወቀው። የዓለም ባንክ እስከ ቅርብ ጊዜ ድረስ በዓለም ደረጃ ሲሰራበት የቆየውን የቀድሞ መለኪያ የድህነት ሰንጠረዥ ከአንድ ዶላር ከ25 ሳንቲም ወደ አንድ ዶላር ከ90 ከፍ ማድረጉ ተገለጠ። ድንገት ሲታይ በሰዎች የለገቢ ላይ የተደረገ ጭማሪ ቢመስልም በእውን ግን ካለው ግሽበትና ሌሎች ሁኔታዎች ጋር ሲነጻጸር ከቀድሞ ያነሰ ነው ይላሉ ባለሙያው። ጄሰኒክል ሪኪሻይሮክ ዘግባበታለች። ሰለሞን ክፍለ ይዞታል። የአሜሪካን 1 ዶላር ከ90 ሳንቲም የቀን ገቢ ለመሠረታዊው የሕፃናትን ያለ ዕድሜያቸው መሞትን ለመከላከል ወይም ለተመጣጠነ ምግብ ማቅረቢያ እንኳ እጅግ በጣም አናሳ መሆኑን ነው ባለሙያው ጄሰን ሂኬል ለቪኦኤ ያስረዱት። ለውጡ በተደረገ ጊዜ ብዙዎች የተረዱት አሮጌው የአንድ ዶላር ከ25 ሳንቲም የዕለት ገቢ በጣም አነስተኛ መሆኑን ባንኩ በመጨረሻ ማመኑን ያረጋገጠ መስሏቸው ነው። ሐቁ ግን የተገላቢጦሹ ነው። የዓለም ባንክ የድህነት መለኪያውን መስመር ከፍ በማድረግና ቅናሹን በማስተካከል የዶላርን የመግዣ አቅም አላጠናከረም። በባንኩ ስሌት የአሁኑ አዲሱ የድህነት መለኪያ ሰንጠረዥ ካሮጌው የሚሻል ነገር የለውም። በዓለም ላይ የድሆች ቁጥር ቀነሰ ማለት እንዳልሆነም ማስረዳት ያስፈልጋል። አሁንም እንደ በፊቱ በዓለማችን ላይ የድሆች ቁጥር አልወረደም፣ እንዳለ ነው ብለዋል ጄሰን ሂኬል። እና መፍትሄው ምንድን ነው ሲባሉም፣ አንደኛ ሪፖርቱ በእያንዳንዱ ሀገር ላይ በተናጠል መቅረብ አለበት። የእነዚህን ሁሉ ድምር ደግሞ ውጤት ለዓለም አቀፍ ሁኔታዎች መጠቀም ይቻላል ብለዋል። የልማት ኢንዱስትሪዎች ግን አዲሱን ዜና ለራሳቸው በሚጠቅም መልክ በማቅረብ ድህነትን በመቀነሱ ጥረት ስኬት ማግኘታቸውን ይገልጹበታል። የዓለም ባንክ አንድ ከዘጠና የምትለዋን አሃዝ ሊጠቀምባት የፈለገው እንደ ቡሩንዲና ቻድ ያሉ በዓለም የመጨረሻዎቹ ድሆች በብሔራዊ ደረጃ ለድህነት መግለጫ የሚጠቀሙበትን አማካይ መጠን ነው። ለምሳሌ ላቲን አሜሪካን ብናይ የድህነት ወለሉ መገለጽ ያለበት ስድስት ዶላር በቀን ሲሆን አሁንም የሚነገረው አንድ ዶላር ከዘጠና እየተባለ ነው ሲሉ ጄሰን ሂክል አስረድተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ ሱዳን ውስጥ ከዋና ከተማዋ ከጁባ አውሮፕላን ጣቢያ በተነሳ በጥቂት ጊዜ ውስጥ አንድ አውሮፕላን ተከስክሶ በውስጡ የነበሩ ቢያንስ ሰላሳ ሁለት ሰዎች መሞታቸው ተሰምቷል። ከአደጋው የተረፈ አንድ ልጅ ብቻ አግኝተናል ሲሉ ባለስልጣናት አስታውቀዋል። በዘገባዎች መሰረት ሩሲያ ሰራሹ አንቶኖቭ የእቃ ጫኝ አውሮፕላን ዛሬ ረቡ የተከሰከሰው ከማኮብኮቢያው ሜዳ 800 ሜትር ብቻ ርቀት ላይ እንደደረሰ ሲሆን፣ ጥቅጥቁ የነጩ አባይ ወንዝ ዳርቻ ደን ላይ ላይ ነው የወደቀው፣ ተብሏል። በአደጋው የሞቱት ሰዎች በሙሉ አውሮፕላን ውስጥ የነበሩ ተሳፋሪዎች ይሁኑ ወይም በወደቀበት ሰዓት መሬቱ ላይ የነበሩ ይኖርባቸው እንደሆን ለጊዜው የታወቀ ነገር የለም። የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ የሚያደርሳቸው የሽብር ጥቃቶች እንደ ኤሮፓውያን አቆጣጠር ከ2014 ዓ.ም ወዲህ በ60 ከመቶ ቀንሰዋል ሲሉ የሀገሪቱ የብሔራዊ ደህንነት ኃላፊ የሆኑት ጀኔራል አብድራህማን ቱሪያሬ ተናገሩ። ጀኔራሉ ለአሜሪካ ድምጽ በሰጡት ቃል አሁንም ቢሆን ተጨባጭ ስጋቶች አሉ ካሉ በኋላ የጸጥታ ኃይሎች በህዝባዊ ህዝብ በሚሰበሰብበት አካባቢ የሚደርሱትንና አጥፍቶ ጠፊ የቦምብ ጥቃቶችን ለመከላከል በቴክኖሎጂ ታግዘው መስራት ይኖርባቸዋል ብለዋል። ዋያ የደህንነት አገልግሎቶቻችንና አባሎቻችን በእነዚህ ባለፉት ሁለት ዓመታት ውስጥ ያከናወኑትን ታላቅ ተግባር በእውነት ብናገር በሕዝባዊ ስፍራዎች ሊካሄዱ የታቀዱ ሁለት መቶ ዘጠኝ የሚደርሱ ጥቃቶችን ተከላክለዋል። አልሻባብ በባለሥልጣናት ላይ ሊፈጽም ያቀደውን ብዛት ያለው የግድያ ሴራም እንዳይፈጸም አድርገዋል። የሶማሊያ የጸጥታ ሚኒስቴርና የብሔራዊ ደህንነት መስሪያ ቤቶቹ ንጹሀንን መግደል ዓላማ አድርገው የተነሱትን አሸባሪዎች የሚያውጠነጥኗቸውን ጥቃቶች ለመከላከልና አጸፋ ለመመለስ አዲስ ስትራቴጂ ለማውጣት ተዘጋጅተናል ሲሉ አስታውቀዋል ባለስልጣኑ። አንደኛውም የህዝቡን የሃይማኖት ግንዛቤ የሚመለከት እንደሆነ አስታውቀዋል። ጽንፈኝነትን ለመከላከል በሚደረጉ ጥረቶች የሀገሪቱ ምሁራን እንደሚሳተፉ የደህንነት ኃላፊው ጀኔራል ጨምረው አመልክተዋል። አዳዲሶቹ የካናዳ ምክር ቤት አባላት ቃለ መሀል ላይ የፈጸሙ መሆናቸው ተገለጠ። አንዱ ተመራጭ አባል የሶማሊያ ተወላጅ መሆናቸውም ተመለከተ። በ አስራ ሰባት ዓመታቸው ወደ ካናዳ የፈለሱትና የሊበራል ፓርቲ ተወካይ የሆኑት ወይም ወክለው የተወዳደሩት አህመድ ሁሴን በቅርቡ በተካሄደው የአገሪቱ ምርጫ ለብዙ አመታት ስልጣን ላይ የቆየውን የወግ አጥባቂውን ፓርቲ አሸንፈው ነው የተመረጡት። መመረጣቸውን አስመልክተው ሲናገሩም ካናዳ የብዙ ሀገሮች ህዝቦች ስብጥር የሚገኝባትና የብዙ አገሮች ህዝቦች ባህል የሚስተናገዱባት አገር መሆኗን ገልጠዋል። ለምክር ቤት አባላት ለመወዳደር ውሳኔ ያደረጉት ባለፈው አመት መሆኑን ለአሜሪካ ድምፅ የገለጹት የ39 ዓመቱ ሁሴን ሙስሊም ወይም ስደተኛ መሆናቸውም ለመወዳደር እንዳላስቸግራቸውም ከውድድር እንዳላገዳቸው ተናግረዋል። አዎንታዊ የሆነ የምረጡኝ ዘመቻ እንዳደረጉና አያሌ ደጋፊዎችን ለማግኘት መቻላቸውን አክለው ገልጠዋል። መካከለኛ ገቢ ጋር ላላቸው ካናዳውያን የቀረጥ ቀነሳ እንዲደረግ 315000 ህጻናትን ከድህነት ቀንበር ማላቀቅ የተመጣጠነ የቤት ኪራይ ለአገሪቱም የተሻለ መሰረተ ልማትና መንገድ እንዲሰራ የሚሉት በውድድሩ ወቅት ያነሷቸው ዋነኞቹ ነጥቦች እንደነበሩም ተገልጧል ህዝብን ከመከፋፈል ይልቅ በሚያስማማው ነጥብ ወደ አንድ ማምጣት ምርጫን ለማሸነፍ በጣም ጠቃሚ እንደሆነ ተናግረዋል። የህግ ባለሙያና የማህበረሰብ መብት ተሟጋች የሆኑት አህመድ ሁሴን ካናዳ የሚገኘውን የሶማሌ ካናዳውያን ምክር ቤትም በሊቀመንበርነት መምራታቸው ታውቋል። የባችለርስ ዲግሪ በታሪክ ከዮርክ ዩኒቨርሲቲ በህግ ደግሞ የፒኤችዲ ከኦታዋ ዩኒቨርሲቲ ማግኘታቸውን ሕይወት ታሪካቸው ይገልጣል። በመጨረሻም ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ሲናይ በረሃ ላይ የተከሰከሰውን የሩሲያ አውሮፕላን መትቼ የጣልኩ እኔ ነኝ ሲል እንደገና ተናገረ። አይደለም የሚሉ ተጠራጣሪዎች ማስረጃውን ያምጡ ሲልም ተናግሯል። ቡድኑ በማህበራዊ መገናኛዎች ላይ ዛሬ ባወጣው የድምፅ መግለጫ ስለ ጥቃቱ አፈጻጸም ዝርዝሩን እራሴ በምወስንበት ጊዜ ነው ይፋ ማድርገው ነው ያለው። ባለስልጣናት በበኩላቸው ቅዳሜ እለት የሩሲያው ሜትሮጄት ኤ321 አውሮፕላን ተከስክሶ በውስጡ የነበሩት 224 ሰዎች ያለቁበት አደጋ በሚሳኤል ጥቃት ለመሆኑ አንድም ማስረጃ አላገኘንም ብለዋል። በዚህም መሰረት ከሻርም ኤል ሼክ ወደ ሴንት ፒተርስበርግ ሩሲያ በመብረር ላይ በነበረው አውሮፕላን ላይ የቦምብ ፍንዳታ ወይም ደግሞ ሜካኒካዊ ብልሽት ተፈጥሮ ሊሆን የሚችል ሊሆን ይችላል የሚለውን ግምት አምጥቷል። ይህ በዚህ እንዳለ መርማሪዎች የአደጋውን መንስኤ ለማወቅ በአውሮፕላኑ የበረራ ሬኮርድ መዝጋቢ ሳጥኖች ላይ ምርመራ ማካሄዳቸውን ቀጥለዋል። የግብፁ ፕሬዚደንት አብደልፋታ ኤልሲሲ የእስላማዊ መንግስት አውሮፕላኑን መትቼ ጥያለሁ ያለውን የፕሮፓጋንዳ ነገር ነው ሲሉ ውድቅ አድርገውታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ጥቅምት 23 ምሽት ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን በቀጥታ ወደ እለቱ አብይ ርዕስ እናልፋለን። በኢትዮጵያ ያለው የሕግ ስርዓት የአገዛዙ ጥቃት መፈጸሚያ ከመሆን ባለፈ የዜጎችን መብት አያስከብርም ሲል ሰማያዊ ፓርቲ ከሰሰ። በፍርድ ቤት ነጻ የተባሉ ተከሳሾች እንኳን በካድሬና በማረፊያ ቤቱ ፖሊስ ትዕዛዝ መታገዳቸው የፍትህ ስርዓቱ በአገሪቱ የተቀበረ ለመሆኑ ማስረጃው ነው ሲሉም ኮንነዋል። መለስካቸው አማሃ ዛሬ ፓርቲው የጠራውን ጋዜጣዊ መግለጫ ተከታትሎ ተከታዩን አጠናቅሯል። ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሁፍ መግለጫ ኢትዮጵያ ውስጥ ከህገ መንግስቱ ጀምሮ በአዋጅና በሌሎችም የዜጎችን መብት የሚደነግጉ በርካታ መሰረቶች ቢኖሩም ለይስሙላ ህጋዊ ስርዓት እንዳለ ከማስመሰልም አልፎ ለአገዛዙ ማጥቂያና መግዣ ከመሆን ባለፈ የዜጎችን መብት እያስከበሩ አይደለም ሲል ይንደረደራል። ለዚህም ምሳሌ ናቸው የሚላቸውን አያሌ የፍርድ ቤትና የተያዥ ፍትህ ስርዓቱ አካላት አከናውኗቸዋል ያላቸውንም የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ በንባብ አሰምተው ነበረ። አገዛዞ የሚደርስበትን ጫና በህግ ስም ለማቃለልና ህግን ለመግዣነት እንደሚጠቀምም ያለ ምንም መረጃ ታስረው መረጃ ስላልተገኘባቸው ከበርካታ ስቃይ በኋላ የተለቀቁትን ማስታወሱ በቂ ነው። ለአብነት ከአንድ አመክ ስድስት ወር በኋላ በስቃይ እስር ቤት የቆዩትን የዞን ዘጠኝ አባላት እና አሁንም በፖሊስ ትእዛዝ እስር ቤት እንዲቆዩ የተደረጉትን እነ የሸዋስ አሰፋ ሀብታሟ እያሌው፣ አብርሃ ደስታና ዳንኤል ሽበሺ በታፈነው ፍርድ ቤት እንኳ ነፃ መባላቸው ለጸረ ሽብር ህጉና ሌሎች የመግዣ ህጎችን ያጋለጠና ፍትህ እንደተቀበረች በግልጽ አሳይቷል። መግለጫው አክሎ እንደሚዘረዝረው መንግስት ራሱ በጠራው ሰልፍ ሰበብ ባልተገኙበት የተገኙትንም በፈጠራ ክስ እየለቀመ ያሰራቸውን የፓርቲያችን አባላትና ሌሎች ኢትዮጵያውያን ከስድስት ወር በላይ በማያሳስር ክስ እስከ አራት ዓመት ተወሰኑባቸዋል ይላል። አብዛኞቹ እስከ ዛሬ ምንም አይነት ፍትህ እንዳላገኙ ስም ጠርቶ ይዘረዝራል። አንዳንድ ጊዜም የታሰሩት ዜጎች ወህኒ ቤቱ ማጓጓዣ የለንም በሚል ምክንያት በፍርድ ቤት ትእዛዝ የተሰጠን ቀጠሮ እንደሚጥስና ፍትህ ጠባቂ ዜጎች እንደሚጉላሉ ያትታል። ሌሎችንም ህገወጥ ድርጊቶች ናቸው ያላቸውን አቶ ነገሰ ይዘረዝራሉ። ዜጎችን ያለ መረጃ ፍኖ ማሰር፣ በቀጠሯቸው አለማቅረብ፣ እንዳይጠየቁና ምግብና ሌሎች ቁሳቁሶች እንዳይገቡላቸው መከልከል በፍርድ ቤት ነፃ የተባሉ ይግባ የሚጠየቅባቸው እንኳ ከእስር ቤት ውጭ ሆነው መከራከር እየተገባቸው ከስር እንዳይለቀቁ ማድረግና ሌሎችም በህገ መንግስቱና በአዋጆች አገዛዙ የደነገጋቸው ሳይቀር መጣሱ በኢትዮጵያ ህግ ለፖለቲካ መሳሪያ እንጂ የበላይነት እንደሌለ ከበቂ በላይ ማስረጃ ነው። በጋዜጣዊ መግለጫው ላይ ከተሳተፉ ጋዜጠኞችም የተለያዩ ጥያቄዎች ቀርበዋል። በፍርድ ቤት በነፃ ተሰናብተው እንዲለቀቁ የተባሉት እናቷ ሀብታሙ አያሌውን በመግለጫው እንደተመለከተው ካድሬዎችና የሆኑ ቤት ፖሊሲዎች አይደሉም። በእስር እንዲቆዩ ያዘዙት በአቃቢ ህግ ይግባኝ ባይነት በጠቅላይ ፍርድ ቤት የእግር ትእዛዝ መሰረት ነው። ይሄ መረጃ አላችሁ የሚል ጥያቄ ቀርቦላቸዋል። አቶ ሊቃል ጌትነት፣ የፓርቲው ሊቀመንበር ለዚህ ምላሽ ሰጥተዋል። በአጠቃላይ እንግዲህ የመግለጫችን ዓላማ የህግ ስርዓቱ መላቀጥ የሌለውና ህግ ተቀብሯል በሚል አቋም ስለሆነ ትናንሽ ህግ የሚመስሉ ነገሮችን ለመነጋገር በማንችልበት ደረጃ ላይ ደርሰናል ነው የኛ መሰረታዊው ነገር እንጂ አንድ መስመሩን ጠብቆ በሚሄድ ነገር ላይ ትንሽ የተዛባ ነገር ኑሮ ያንን ለማስተካከል የተሰጠ መግለጫ አይደለም። አሁን ህግ የሚባለው ነገር ሞቶ ተቀብሯል ነው የሰማያዊ ፓርቲ አቋም። ፍርድ ቤት ከፈታቸው በኋላ ከበራቸው ላይ ደህንነት መልሶ ያስራቸውና ከዛ በኋላ ይግባኝ የተጠየቀ ይባላል። ይህ በየትኛው የህግ አሰራር ነው እንደዚህ አይነት ነገር ያለው? ቪኦኤ ይህን ጉዳይ እየተከታተለና እየዘገበበት እንደሆነ ይታወቃል። የሶስቱ ተቃዋሚ ፓርቲዎች አመራር አባላትንና ሌላው ተከሳሽ አቶ አብርሃም ሰለሞንን የበታች ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን መሠረት መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞንም በዕለቱ እንዲፈቱ ትእዛዝ ሰጥተዋል። ይሁንና ትእዛዙ ያልተፈጸመው የበታች ፍርድ ቤቱ የጠቅላይ ፍርድ ቤትን ትእዛዝ ማክበር አለብኝ በማለቱ እንደሆነም ቪኦኤ መዘገቡ አይዘነጋም። ሰሞኑን የፌዴራል መንግስት ከፍተኛ አመራሮች መልካም አስተዳደርን በተመለከተ ለሶስት ወራት የተካሄደ ጥናትን መሰረት አድርገው በጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪነት ውይይት አድርገው እንደነበረ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዝግጅት ለሁለት ቀናት ተላልፏል። ጥናቱ ካተኮረባቸው ተቋማት መካከል ፍርድ ቤቶችም ተካተዋል። ጥናቱ እንዳመለከተው ፍርድ ቤቶች በከባድ ወንጀል የተከሰሱትን በቀላል ቅጣት እንደሚፈቷቸው፣ ዳኞች አርፍደው እንደሚገቡ፣ ባለጉዳዮችን እንደሚያመናጭቁ፣ ባለ ጉዳዮች ጠበቃ ሲፈልጉ አንድ ጠበቃ የትኞቹን ዳኞች እንደሚያውቅ እንደሚጠይቁ፣ በአጠቃላይ ፍትህ በገንዘብ እየተገዛ እንደሆነ የሚጠቁሙ አባባሎች ተደምጠዋል። ሌላው እዚህ ጥናት ላይ የተዳሰሰው የፍትህ ዘርፍ ነው። ፍትህ ዘርፍም የኪራይ ሰብሳቢነት አድሏዊ አሰራር በሰፊው የሚታይበት ዘርፍ ሆኖ ነው ያየ ነው። የስነ ምግባር ጉድለት በተለይ ዳኞች የስራ ሰዓት አለማክበር፣ ችሎት ተሰይሞ እነሱ ሌት ሆኖ ነው የሚመጡት። ምንም ተገልጋዩም ሆኖ ምንም የሚሰማቸው አይነት በአካልም ያየ ነው ማለት ነው። ተገልጋዮችን ማጉላላት አልፎ አልፎም ማመናጨቅ ይታያል። ከባድ ወንጀል የፈጸሙ ሰዎችን በገደቡ ወይም በትንሽ ቅጣት መልቀቅ ይሄ አብዛኛው ላይ የሚነሳ ነው። ዳኞች ተከሳሽና አቃቢ ህግ ህግን በኩል አይን ሁለት ነገር ነው። እዚህ ዳኞች ተከሳሽና አቃቢ ህግ በኩል አይን አያዩም ስንል አንዳንዴ ለተከሳሹ ያደሉና አቃቢ ህግ ላይ ያልሆነ ነገር ሁሉ ይፈጽማሉ። አንዳንዴ ደግሞ ጥቅም ያልሰጠ ተከሳሽ ከሆነ ከአቃቢ ጋር ይወግኑና ሁለቱም ሳይድ ነው የታየው። ሁለቱም ቅሬታ ነው የሚነሳው እዚህ ላይ በአቃቢያን ህግ በኩል ሆን ተብሎ ተገቢውን ህግ ጠቅሶ አለመክሰስ ማጣራት የሚገባው ጉዳይ እንዲሁም ማስቀረት ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት ብሎ የሚያነሱትም አለ። ምስክሮች ማስጠናት ይህም ብዙ ጊዜ የሚያነሱ በግድ ይህን መስክር ተብሎ ማስፈራራት ካልመሰከር እዚሁ ትቀርማታለ አንተም ትታሰራለ የሚል የማስፈራር ምስክሮች የሚሰማቸውን ከመናገር ሁሉ ችግር የሚፈጠርበት ሁኔታ አለ የሚል ነው የሚያሳየው ጥናቱ። ህጉ በሚያዘው መልኩ የፖሊስ ስራ ምርመራ አለመመርመር ጉቦ ለማግኘት በማሰር ሁን ብሎ ግለሰቦችን ማሰር ጥብቅና አገልግሎት ሲፈለግ ጥቅምት ስስራ ሁን እዚህ ጋ አብዛኛው ያየነው ምንድ ነው? ሰው ጠበቃ ሲፈልግ ጠብቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል ፕራክቲካል ዳኛ ማንን ነው የሚያውቀው ተብሎ ነው ጥብቅና ሁሉ እየተፈለገ ያለው እና ደላሎች እዚህ ሴክተርም ላይ በሰፊው ይታያሉ። ሌላው ከፍተኛ አመራር ጣልቃ ገብነት ነው። ይህን ፋይል ዝጋ ምርመራም ከተጀመረ አቁም እንባላለን፣ የሚል ራሳቸው ባለሙያዎቹ የሚያነሱት ነው። እንገደዳለን በቃ ይህን ካላቆም፣ ኢቭን ጥቃት የደረሰባቸው ባለሙያዎችም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል። ከቤተሰብ እንዳንገናኝ ወይ ብር መክፈል ወደ ድርድር እንድንሄድ ስለሚፈለግ ከታሰሩበት አካባቢ ካለበት ቦታ አንስተው ሌላ ቦታ እስር ቤት ይወስዷቸዋል ያኔ ድርድር ይመጣል በብር ኢቨን ትግራይ ላይ የተከሰተ አንድ እንትን ከሙሰኝነት ከአድሎ ጋር የተያዘ ሀብት ያለው ሰው እስር ላይ ራሱ አይታሰርም ከተማ ሲሰራ እየዋለ ነው የሚመለሰው ሌሎች ክልሎችም ታይተዋል ትግራይ ግን ማሳያ የተቀመጠው ምንድን ነው በህገወጥ መንገድ የታሰሩ ተፈርዶባቸው እስር ቤት ያሉ ባለሀብት ከዛ መንገድ ላይ ሲሄዱ ሰው ገጭተው ሌላ ክስ ተመሰረተባቸው እስር ላይ ያሉ ማለት ነው እና ይሄ ራሱ ታ አይደለም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የኢትዮጵያ መንግስት በመልካም አስተዳደር፣ ሙስና፣ የፍትህና ሌሎች ችግሮች ዙሪያ በአራት ክልሎች በኦሮሚያ፣ ትግራይ፣ የአማራና የደቡብ ክልሎች እንዲሁም በአዲስ አበባ ከተማ ያሉትን ችግሮች የሚያጠና ግብረ ኃይል አቋቁሞ በምርመራ ደረስኩበት ያለውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚመሩትና ከፍተኛ የፌዴራሉ ስራ አስፈጻሚዎች በተገኙበት ሪፖርት ቀርቦ ውይይት የተካሄደ መሆኑ ተገልጧል። ቀደም ብለን ያሰማናችሁም በፍትህና በፍርድ ቤት ስርዓት ዙሪያ ያለውን የተወሳሰበ ችግር በሚመለከት የምርመራው ቡድን አባል የሆኑት አቶ ተካ ገብረ ኢየሱስ በህብረተሰቡ በህብረተሰብ አገልግሎትና የሰው ሀብት ልማት ሚኒስትር የመልካም አስተዳደር ጉዳዮች ኃላፊ ወይም ዲሬክተር የተናገሩትን ነው። አድማጮች አሁን ወደ መጽሄቱ የትንታኔ ርዕሶች እንዘልቃለን። በፍልሰት ማላዊ የሚገኙ ኢትዮጵያውያን ጉዳይ ወደ ኋላ ላይ ይቀርባል። አሁን ወደ መጽሄቱ ፕሬዚደንት ባራክ ኦባማ ቡሩንዲን ከሰሃራ በመለስ ካሉት የአፍሪካ ሀገሮች የሚመጡ ምርቶች ከቀረጥ ነጻ ሆነው በዩናይትድ ስቴትስ ገበያ እንዲቀርቡ ከሚፈቅደውና በእንግሊዝኛው አጎዋ በሚባል ምህጻረ ቃል ከሚታወቀው የንግድ ስርዓት በማስወጣታቸው ሌላ ገበያ የምትፈልግ መሆኗን ቡሩንዲ አስታውቃለች። የአሜሪካ ድምጹ ጀምስ በቲ ያጠናቀረውን ዘገባ አዳነች ፍሳሐይ ታቀርባለች። ፕሬዚደንት ኦባማ ብሩንዲን ከአገዋ ማለት በዩናይትድ ስቴትስ የገበያ ዕድል ለማግኘት ተመራጭ ከሚባሉት ከሰሃራ በመለስ ካሉት የአፍሪቃ ሀገሮች ለማስወጣት የወሰኑት ብሩንዲ ውስጥ በተቃዋሚዎች ላይ ግድያን እስራትንና ሰቆቃን ያካተተ ዘመቻ በመካሄዱ ነው ብለዋል። የብሩንዲ የውጭ ጉዳይ ሚኒስትር አሌኒያ ምትዌ በበኩላቸው ብሩንዲ ወደ ዩናይትድ ስቴትስ የምትልካቸው ሸቀጦች ሁሉ በአገዋ ስር ስላልሆኑ የፕሬዝደንት ኦባማ ውሳኔ በሀገሪቱ ላይ ትልቅ ተጽዕኖ አይኖረውም ሲሉ አቃለውታል። በእርግጥ የውሳኔው ሰለባ ብንሆንም በአንድ ሉዓላዊት ሀገር ፕሬዝደንት የተወሰደውን ውሳኔ እናከብራለን። አንዱ ይህ ነው። ሁለተኛ ደግሞ መንግስታችን ቡሩንዲ የአጎዋውን ዕድል ተጠቃሚ እንድትሆን ብዙ ጥረት አድርጓል። በድሉ መሰረት ብዙም ወደ ዩናይትድ ስቴትስ የላክነው ሸቀጥ ባይኖርም ህዝባችን ጥቅም እንዲያገኝበት ስንል የምንችለውን ሁሉ ጥረት አድርገናል። አሁን ግን ውሳኔ በመወሰዱ ሌሎች ገበያ አማራጮችን እንፈልጋለን። በነገራችን ላይ ወደ ዩናይትድ ስቴትስ ገበያ ከሚላኩት የብሩንዲ ምርቶች ሁሉም በአጓ ስምምነት ስር የሚቀርቡ አይደሉም። የብሩንዲ አብይ ንግድ አጋርና የረድኤት ለጋሽ የሆነው የአውሮፓ ህብረትም በሀገሪቱ ሰብአዊ መብት ይረገጣል በሚል ማዕቀብ ለመጣል መዛቱን አስመልክቶ ስለተነሳው ጥያቄ የአውሮፓ ህብረት በኮቱን ስምምነት መሰረት በሚደረግ ስለ ሰብአዊ መብትና የህግ የበላይነት ጉዳይ ለመነጋገር ብሩንዲን እንደጋበዘ የውጭ ጉዳይ ሚኒስትሩ ጠቁመዋል። የአውሮፓ ህብረት አንቀጽ ዘጠና ስድስት የኮቱን ስምምነት በሚለው መሰረት ስለ ሰብአዊ መብት ስለ ህግ የበላይነትና ስለ መልካም አስተዳደር ጉዳይ ለመነጋገር ቡሩንዲን ጋብዟል። የተላከውን ደብዳቤ አጥንተን በምክክሩ ለመገኘት ወይም ላለመገኘት እንድንወስን የሰላሳ ቀናት ጊዜ ተሰጥቶናል። ያም ሆነ ይህ ግን ማዕቀብ መጣል የሚያመጣው መፍትሄ የለም። በቡሩንዲ ላይ ማዕቀብ ቢጣል የሀገሪቱን ችግር ይፈታል የሚል እምነት የለንም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ኤሌኒያ ምትዌ አስገንዝበዋል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የተለያዩ የአፍሪቃ ሀገሮችና አካባቢዎች በኤልኒኞ የአየር ለውጥ እየተመታ ባለበት የደቡብ አፍሪቃ ግብርና ዘርፍ በከፋ የሙቀትና ንዳድ ማዕበል መጠቃቱ ተዘግበዋል። ቱሶ ኩማሎ ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል። የአየር ንብረት ጠባይ አዋቂዎች አፍሪቃውያን አድማጮች ይሄን አረፍተ ነገር ደግመዋለሁ። የአየር ንብረት ጠባይ አዋቂዎች የደቡብ አፍሪካውን ድርቅ በ23 ዓመታት ውስጥ ታይቶ የማያውቅ ብለውታል። ምክንያት ኤልኒኞ በፓሲፊክ ውቅያኖስ ክልል የባህር ወለልን የሚያግለውና በየጥቂት ዓመታቱም እየተመላለሰ የሚስተዋለው ዓለም አቀፍ በአየር ንብረት ጠባይ የሚከሰት አዋኪ ክስተት ነው። የሜትሮሎጂ ባለሙያዎች ኤልኒኞን ዘንድሮ በምስራቅና ደቡብ አፍሪካ ሀገሮች በአንድ በኩል ድርቅ፣ በሌላው ደግሞ ጎርፍ ያስከትላል ብለዋል። ደቡብ አፍሪቃ በዚሁ ሳቢያ እስካሁን ላለፉት ሁለት የክረምት ወራት ከመደበኛው በታች የሆነ የዝናብ መጠን አስመዝግባለች። ፍራንሷ ኤልግብሪች የሳይንሳዊና የኢንዱስትሪ ምርምር መማክርት ተቋም ሲኤስአይር የጥናት ባለሙያ ናቸው። በያዝነው ዓመት የአየር ሙቀት መጠን ሪኮርድ መሰበሩን ያሳያል፣ ምክንያቱም ኤልኒኞ ነው ነው ያሉት። በዚህም ሳቢያ አርሶ አደሮች ከሚያመርቱት 2.5 ሚሊዮን ሄክታር የበቆሎ ምርት 3.8 በመቶ ያነሰ ይደርሳቸዋል ነው የሚሉት አንድምታው ይኖራል። አሁን የበቆሎ ዋጋን እየተመለከትን ነው። አሁን ያለው የበቆሎ ዋጋ አምና በ67 መቶ ያህል ይበልጥ ነበር። ቢጫ በቆሎ ከአምናው ዋጋ በ45 ከመቶ አሻቅቧል። ስለዚህ ይህ ሁሉ አንድምታ አየር ወይም የአየር ጠባይ መለወጡ የዚህም ሁኔታ ህዝቡ ላይ የምግብ ምርት ዋጋ እንዲወደድበት አድርጓል። የደቡብ አፍሪካ መንግስት ኳዙሉ ናታልና ፍሪ ስቴት የተባሉትን ክፍለ አገሮች በውሃ እጥረት ምክንያት በአደጋ ላይ ያሉ አካባቢዎች ሲል ፈርጇል። ሊምፖፖና ሌሎች አካባቢዎችም ሁለት ተጨማሪ ክፍለ አገሮችን አክሎ ከግብርናው የተያያዘ በአደጋ ላይ ያሉ ሲል ይፋ አድርጓል። መታወጁ ይህ አዋጅ መቅረቡ መንግስት ጣልቃ ገብቶ እርምጃ እንዲወስድ መንገድ ያመቻቻለም ተብሏል። የደቡብ አፍሪካ መንግስት የውሃ እጥረቱን ለማስወገድ 25 ሚሊዮን ዶላር መድበዋል። ውሃ በበርሜል ለማድረስና ለጉድጓድ ቁፋሮ ጭምር የሚውል መሆኑም ተገልጧል። ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ28 ያመለክታል። ርዕሰ ወሬዎችን ባጫጭሩ እናሰማችሁ። በኢትዮጵያ ከረሃብ እንዲያገግሙ የተመጣጠነ የምግብ ሕክምና የሚደረግላቸው እድሜያቸው ከአምስት አመት በታች የሆነ ሕጻናት ቁጥር ግማሽ ሚሊዮን መድረሱን የተባበሩት መንግስታት ድርጅት የሰብአዊ እርዳታ መስሪያ ቤት ኦቻ አስታውቋል። በሆስፒታል ከረሃብ ማገገሚያ ሕክምና ካላገኙ ይሞቱ የነበረ ሕጻናት ቁጥር ከቅርብ ወራት ወዲህ በከፍተኛ መጨመሩን የጠቀሰው ኦቻ የእነዚህ ተጠቂ ሕጻናት ቁጥር ባለፈው መስከረም ወር ብቻ በሰላሳ አምስት ሺ ጨምረዋል ብሏል። ሰሞኑን ይፋ ባደረገው መግለጫው በድርቁ ጉዳት ደርሶባቸው ማገገሚያ ህክምና የሚሰጣቸው ህጻናት በየትኛው የአገሪቱ አካባቢ እንዳሉ ግን ድርጅቱ አልዘረዘረም። የዓለም ባንክ እስከ ቅርብ ጊዜ ድረስ በዓለም ደረጃ ሲሰራበት የቆየውን የድህነት መለኪያ ሰንጠረዥ ከአንድ ዶላር ከ25 ሳንቲም ወደ አንድ ዶላር ከዘጠና ከፍ ማድረጉ ታውቋል። ድንገት ሲታይ በሰዎች የዕለት ገቢ ላይ የተደረገ ጭማሪ ይምሰል እንጂ በእውን ግን ካለው ግሽበትና ሌሎች ሁኔታዎች ጋር ሲነጻጸር ከቀድሞ ያነሰ መሆኑን ባለሙያዎች ይናገራሉ። አድማጮች የተከታተላችሁት የሰአቱን አጫጭር የዓለም ዜና ነበር። አሁን ወደ ሁለተኛው ክፍል እንዘልቃለን። ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው ተከታዩ። ወደ ደቡብ አፍሪካ ለመሄድ ማላዊ ማቋረጥ የነበረባቸው ኢትዮጵያውያን፣ በፍልሰት ወደዚያ የገቡ ማላዊ ለመግባት ታዲያ ቪዛ አልነበራቸውም እና ማረፊያቸው እስር ቤት ሊሆን ችሏል፣ ይላል የአዲሱ አበበ ዘገባ። የእስር ጊዜያቸውን ጨርሰውም እዚያው እስር ቤት ናቸው። ለምን? ይህን ጉዳይ እየተከታተለ ያለው አዲሱ አበበ ነገሩን ከስሩ ጀምሮ አሁን ካለበት ሁኔታ የሚያስረዳውን የዛሬ ቅርብሩን እንዲህ ይዘው ቀርቧል። ሁሉም ለተሻለ ኑሮ ሥራ ፍለጋ ነው የሚሉት። ለምንድን ነው ወደ ደቡብ አፍሪካ ለመሰደድ የወሰናችሁት የሚለውን ጥያቄ ሲመልሱ፣ ከስንት አንድ ነው አባቴ ወይም ወንድሜ እዚያ ስላለ የሚል መልስ የሚሰጠው ግራም ነፈሰ ቀኝ? ቪዛ ሳይዙ ከኢትዮጵያ ተነስተው ወደ ደቡብ አፍሪካ የሚያቀኑ ኢትዮጵያውያን ፍልሰተኞች ዛሬ የማላዊን ወህኒ ቤቶች እያጣበቡ ናቸው። ቀደም ሲል እንደተጠቀሰው የሚገርመው የእስር ጊዜያቸውን ጨርሰውም አለመለቀቃቸው ነው። ህጋዊ ወረቀት የላቸው፣ ቢለቀቁስ ወዴት ይሄዳሉ ነው ከማላዊ መንግሥት የሚሰጠው መልስ። መፍትሔውስ ቢባል ብዙ ነው። እዚያው ማላዊ ውስጥ ከለላ መጠየቅ የሚቻለበትን ሁኔታ ማፈላለግ ያም ካልሆነ በህጋዊ ወረቀት ወደ ፈለጉበት መንቀሳቀስ ሊሆን ይችላል። አሁን ግን ሁሉም አልሆነምና መፍትሄ ሆኖ የተገኘው ኢትዮጵያውያን መሆናቸውን አረጋግጦ ወደ አገራቸው መመለስ ነው። ይህ ጥረት ደግሞ ተጀምሮ እየተካሄደ ሳለ ትራንስፖርታቸውን የመሸፈን ነገር ዋና ጥያቄ ሆኖ ለጊዜውም በቁጥቁጥ ማለት አንዴ አስሩን አንዳንዴም ሀያውን እየተባለ እስካሁን በግምት ከአራት መቶ በላይ ነበሩ። ወደ 120 ኢትዮጵያውያን ፍልሰተኞች ወደ አገራቸው ተመልሰዋል። አሁን የቀሩት ከሶስት መቶ አይበልጡም ተብሏል። የትራንስፖርት ጉዳይም በተመለከተ አይ ኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት እሸፍናለሁ ብሎ ነበር በሙሉ ለመክፈል ግን አልተቻለውም። ቢሆንም ከለጋሾች እያሰባሰበ እንደ ተባለው አስሩንም ሀያውንም እየሸኘ ነው። የኢትዮጵያ አየር መንገድም ጥሩ ቅናሽ አድርጎልናል ያሉኝ በማላዊ የአይኦኤም ዲሬክተር ሚስተር ስቲቨንስ ናቸው። በቀጣዩ ሳምንት ደግሞ ባለን አቅም የተሻለንን እናደርጋለን ሲሉም ተናግረዋል። ለምንድን ነው ሁሉንም ባንድ የመመለስ ያቃተው? ይህን ጥያቄ አቅም አጣሁ፣ የቻልኩትን ግን እያደረግኩ ነው ላለው አይኦኤም ማቅረቡ ጉንጫ አልፋ እንዳይሆን ብሰጋም መጠየቄ ግን አልቀረም። እናም ሚስተር ስቲቨንስ እንግዲህ ከሚመለከታቸው የኢትዮጵያ ባለሥልጣኖች ከአየር መንገዱም ጋር ስብሰባ ለማድረግ እና ለመወያየት አስበናል ብለውኛል። አሁን ጥያቄው ተገቢነቱ ለማን እንደሚሆን ግልጥ ነው። ዜጎቼ ናቸው ያለው መንግስት አንድ መላአ አያጣም በማለት ጥሬን ወደዚህ አደረግኩ። ማላዊን የሚወከለው ናይሮቢ ኬንያ ያለው የኢትዮጵያ ኤምባሲ ነው። ከዚህ ቀደመም እቦታው በመሄድ ኢትዮጵያውያኑ ያሉበትን ሁኔታ አይቷል እና የዛሬ እንግዳዬ አቶ ጌታቸው ተሾመ ይባላሉ። በናይሮቢው ኤምባሲ ሚኒስትር ካውንስል ናቸው። ባለፈው ሰሞን ሰባ በዚህ ሳምንት ደግሞ እየተንጠባጠቡ በድምሩ ሀምሳ ይሄዳሉ ነው የተባለው። ለምንድን ነው መንግስት ዜጎቹን በአንዴ ማውጣት ያልቻለው? አቶ ጌታቸው እንግዲህ ከዚህ በፊት ትዚህ ልወት እንደሆነ ይከታተሉታል ብዬ አምናለሁ። ከሳውዲ አረቢያ ሁሉ ወደ ሶስት መቶ ሺህ ሰዎች ሲጓጓዝ ከሀምሳ ሚሊዮን ብር በላይ መድቦ ነው ከአይኦኤም ጋር ተባብሮ ከሌሎች ጋር ተባብሮ ያስገባው። የእኛ ህዝብ እንደሚያውቁት ኖማድ ላይፍ ነው የሚኖረው። ዝም ብሎ ሰማንያ ሺህ ዘጠና ሺህ ለደላሎች እየከፈለ ነው በየሀገሩ የሚሄደው በየቦታው ሳብ ሱዳን ይገባሉ፣ ቢካ ይሄዳሉ፣ ኬንያ ይመጣሉ፣ ታንዛኒያ ይሄዳሉ። በሬ ላም እየሸጡ መሬታቸውን ቤታቸውን እየሸጡ ነው የሚሄዱት። ይሄ ትራፊከርስ በከፍተኛ ደረጃ በከፍተኛ ደረጃ በጣም ጠንክሮ ነው ያለው። የእኛ መንግስትም ይህንን ከስር ከመሰረቱ ለማጥፋት በጣም ብዙ ስራ እየሰራ ነው ያለው። ስለዚህ አሁን መንግስት በልማት ላይ እያለ እንደገና ለእነዚህ ሰዎችም ደግሞ እንደገና በጎን ለጎን ብዙ ገንዘብ እያወጣ የአይኦኤም አባልም ስለሆነ ለዛ ኮንትሪቢሽኑን እያደረገ እንደ ማንኛውም አፍሪካዊ ስደተኛ ሁሉ አይኦኤምም የእሱን አስተዋጽኦ እየሠራ ነው። የእኛ ክፍትል በጣም ክሎዝ ነው፣ በጣም ክሎዝ ነው። በቅርብ ነው ማለት የሚሉኝ? አዎ በቅርብ ነው። ምን እኔ አሁን ለምሳሌ ሄጄ ነበር ማላዊ፣ ወዲያው ኦርጀንት ወዳውኑ ለአሴምፓሴ ጉዞ ሰነድ ሁሉ አዘጋጅተን ምን ብለን ዝግጁ አድርገን ዊዝን ሰቨን ደይስ ነው የተመለሰው የሱስ መቶ ሰማኒያ ሰባት ስደተኞች። አሁን እንግዲህ እነዚህም ሶስት መቶ ሰማኒያ ሰባት ሰዎች አጓጉዛለሁ ብሎ አይኤም ወረዲ ያው በገባው ቃል መሰረት ፈንድ እያሰባሰበ እያጓጓዘ ነው ያለው። እኛ ግን ይሄ ጉዳይ ትንሽ ፍጥነት ስለሌለው ሰሞኑን እኔም ላለቆችም ደዌ ይቻል በተቻለ መጠ ስምጁ እንዲገባበት የሚል ሁኔታም አለ። መንግስትም እያሰበበት ነው ያለው። ግን ችግሩ ምንድን ነው? አቶ አዲሱ እንደሚያውቁት መንግስት ልማት ላይ እያለ እንደገና በራሳቸውን መቶ ሺህ ሰማንያ ሺህ ዘጠና ሺህ እየከፈሉ እየወጡ በየቦታ ሰዎች ማሰባሰቡ ራሱ በጣም ችግር ሆነ። አዎ ችግር ነው። ሸክም ነው። አቶ ጌታቸው የሚሉት በደንብ ገብቶኛል። አድምጬዎታለሁ። ግን መንግስት ከዚህ ቀደም በሚሊዮን የሚቆጠሩ ሰዎች ወስደዋል። ከዚህ ቀደምም እዚሁ ሊሴፓሴ ፓሴ እርሶም እዛው ማላዊ ድረስ ሄደው ሊሴፓሴ ማለት ወረቀት ወጥቶላቸው በአንድ ጊዜ ብዙዎቹ ሄደዋል። መንግስት ልማት እያካሄደ ነው። አዎ እንደዛ ይባላል። ግን ልማትም የሚካሄደው እንግዲህ ህዝብ ሲኖር ነው፣ አገርም እና እነዚህ ሰዎች ደግሞ በሚሊዮን የሚቆጠሩ አይደሉም። አሁን የቀሩት ሃምሳ ሄደዋል አሁን የሚቀሩት ወደ 280 ወደ 300 ቢሆኑ ነውና። በሚሊዮን ማጓጓዝ ከተቻለ እነዚህን በአንድ ማውጣት ምን ያስቸግራል? ይገባኛል። ነገ ተመልሰው ሌሎች ደግሞ ስደተኞች ሊመጡ ይችላሉ። ያ ይሆናል ተብሎ ያ ይሆናል ተብሎ ደግሞ እነዚህን መተው አይቻልምና በሚሊዮን የሚያወጣ መንግስት፣ የኢትዮጵያ አየር መንገድ የመንግስት ነው። ተነጋግሮ እንደ በካርጎ በሆነ መንገድ በሙሉ ሙሉጭ አድርጎ ማውጣት ለምን አይቻልም? ይህንን ምለው መንግስት የሚያደርገውን ጥረት ሳላውቅ ወይም ሳልረዳ ቀርቼ አይደለም። ይቅርታ ረዥም ጥያቄ አስዋዲሱ እንደሚረዱ እርግጠኛ ነኝ። ይህንን በደንብ ይረዳሉ። በጣም ይሄ እንዳሉት እርሶ በጣም ማይኖር ነገር ነው። መንግስት የሚያቅተው ነገር አይደለም ይመስለኛል። ግን አይኦኤም ስኬጅል ውስጥ አስቢርቶ አስገብቶ አጓጉዛለሁ አጓጉዛለሁ ብሎ ስላለ ትንሽ አዘናግቶናል እኛንም እንጂ መንግስት ማድረግም ይችላል። አሁን ሁኔታውን ምናይና አለቆቻችንም ከጄኔቭ አይኦኤም ጋር እየተነጋገሩ ሁኔታውን ይጨርሳሉ፣ ወይም ደግሞ መንግስት ራሳቸው ራሱ ማጓጓዝ ይችላል። ችግር አይኖርም። አይኦኤም መቼም አረጋለሁ ብሎ ሞከረ አልሆነለትም፣ ግን አሁንም እየለመነ እያጓጓዘ ነው። ግን በልመና በቁጥ ቁጥ አንዴ አምሳ አንዴ አስር ከመውሰድ አንዴ እነዚህ የመጡትን ወገኖች መልሶ ደግሞ ከአገር እንደዚህ የሚወጡበትን መንገድ ደግሞ መልክ ማስያዝ ያንን ምንጭ ማድረግ በከንቱ ወጥተው እንዳይጉላሉ እነዚህ ከውጭ በሰዎች የሚናገሩ ሰዎች ላይ መንግስት ተገቢ ክትትል ማድረግ በዛ በዛ እነዚህ ፍልሰተኞችን ማቆም ይቻላል። ግን ለጊዜው ያሉትም ማውጣ አሁን አዩት፣ ዛሬ ሀያ ሄዱ። የቀሩት ሁሉ በጣም ወዳቸው እየባባ እየተጨነቁ እያለቀሱ እዛው እስር ቤት የታመሙ ሁሉ ወባ ያላቸው ሁሉ አሉ። እና ለእነዚህ በእውነቱ መንግስት ከሁሉ ከልማቱ አዲሱ ከልማቱ ከሰው ሰምተው ነው እንጂ በአካል ቢገኙ ግን የእዛ አይነት ፍርድ መፍረድም አይችሉም። አይ ፍርድ እኮ ማየቱ የበለጠ ነው። ይቅርታ አቶ ጌታቸው፣ መፍረዴ ሳይሆን እዛ ማላዊ ያሉ ኢትዮጵያውያን ምግብ በማቅረብ አንዳንድ ነገር ልብሶችን በመስጠት ስለሚረዷቸው መረጃውን እናገኛለን። እነዚህ ሰዎች ደግሞ ከእናንተ ሀሳብ ጋር እኮ አንድ ነው ሀሳባቸው፣ መንግስትንም ለማሳጣት አይደለም ግን ሰዎቹ ሌላው ከእስር ቤት ወጥቶ ሲሄድ እዛው እስር ቤት የሚቀረው መደንገጡና ማዘኑ የእኔ ተራ መቼ ይሆን ብሎ ሆዱ መባባቱ አይቀርም። ይሄ እኮ እውነት ነው። ትክክል ነው። አቶ አዲሱ ያየሁት ጉዳይ ስለሆነ ልክ እዛ እንደሚረዱት ሰዎች እኔም ራሴ ሆደ እየባባ እያዘነ ያለው ፐርሰናል ግን ይ ለመስራት ደግሞ እኛ ያወይም አባል መዋጮ እስካዋጣን ድረስ አጓጉዛለሁ እያለ እስካሁን ማቆየቱ ለእኛም ራሱ ተሰምቶናል። አሁን የዚህ በሀገራችንም በምርጫውም በስብሰባም በምን አለቆቻችንም ነገሩን አላዩት ይሆናል። አሁን ግን እያዩት ነው በሚገባ። ሰሞኑን አንድ እርምጃ ይወሳል ብዬ አምናለሁ። በጣም ጥሩ ተስፋ ነው። በጣም ጥሩ ተስፋ ነው። አቶ አንዳርጉም ባለፈው ነግረውኛል። ከውጭ ጉዳይ ሚኒስቴር ጋር እየተነጋገርን ነው። ስለዚህ የኢትዮጵያ አየር መንገድ ቅናሽ ምናምን ሳይሆን ምንም ስለሌላቸው ሰዎቹም በነጻ አንዴ ለማጓዝ ጥረት እንዲያደረግ እየተነጋገር ነው ብለዋል፣ እርስ ብለውኛል። ይቅናችሁ፣ በርቱ። እነዚህን ወገኖች በተቻለ መጠን ቶሎ ለማውጣት እንደምትጥሩ እንደምትሞክሩ ተስፋ አደርጋለሁ። እሺ አቶ አዲሱ አመሰግናለሁ። አዲስ ነገር ካለ ደግሜ እደውልሎታለሁ። አቶ ጌታቸው ተሾመ፣ የሚኒስትር ካውንስል፣ በናይሮቢ የኢትዮጵያ ኤምባሲ እግዚአብሔር ይስጥልኝ። ታንክ ዩ ቨሪ ማች አመሰግናለሁ አቶ አዲሱ። አሜን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር ዲሞክራሲ በተግባር አዘጋጅና አቅራቢ ሰለሞን ክፍሌ ከአስረጅው ሊጀምር ቀድሞ በአሁኑ አስተዳደር የመንግሥት ኮሚኒኬሽን ሚኒስትር ዴኤታ ነበሩ። ከኢትዮጵያ ወጥተው እዚህ በዩናይትድ ስቴትስ ለመቅረት ከወሰኑ በኋላም በወቅቱ የሀገሪቱ ሁኔታ ላይ አንድ መጽሐፍ አበርክተዋል። አቶ ኤርምያስ ለገሰ ይባላሉ። በሁለቱ ሀገሮች መካከል መልካም ግንኙነት ሊፈጠር የሚችለው ያለው መንግሥት የኤርትራ ፖሊሲ ሲቀየር አሊያም ሥርዓቱ ሲወገድ ብቻ ነው ይላሉ። ምክንያቱንም አስረድተዋል። በኢትዮጵያና በኤርትራ መካከል መልካም ግንኙነት ለመፍጠር የመጀመሪያው ጉዳይ አሁን ያለው ስርዓት ወይ ፖሊሲው መለወጥ አለበት ወይ ስርዓቱ መወገድ አለበት፣ ከሁለት አንደኛው። ይሄ ነው ብዙ ጊዜ ኮንፊውዥን የሚፈጥር የሚመስለኝ፣ አቶ መለስ ወይም በቅንፉ ስብሀት ነጋ ዋቴቨር ህዋት የምንለው አካል ለኢትዮጵያ ህዝብ ጠላት እንደሆነ ሁሉ በእኩል ደረጃ ለኤርትራ ህዝብም ጠላት ነው። ይሄ መቀበል ያስፈልጋል። ብዙ ጊዜ ያለው ስህተት ይሄ እናቶ መለስን ወይም ስብሐት ነጋን የኤርትራ ጠበቃ አድርጎ የመቁጠር ነገር አለ። ከነሱ በላይ ግን ለኤርትራም ለኢትዮጵያም ጠላት የለም። ግን ኢኳሊ ነው ጠላትነታቸው። ለምን ለምንድን ነው ጠላት የምንላቸው የሚለውን ስንፈትሽ የሚከተሉት ፖሊሲ ምንድን ነው? ይሄ በ1995 እንደ ኢትዮጵያ አቆጣጠር የወጣ የውጭ ጉዳይ ደህንነትና ፖሊሲ ስትራቴጂ የሚለው ሰነድ በኤርትራ ጉዳይ ላይ ያስቀመጠው ስትራቴጂና ፖሊሲ ነው። ይሄ ምንድን ነው የሚለው ኤርትራ በዋና አጀንዳችን ላይ ያላት በጎም ሆነ አሉታ የተጽዕኖ እጅግ መለስተኛ ሆኖ በኤርትራ ምክንያት ከዋናው አላማችን የምናዛንፍበት ምንም ምክንያት ሊኖር አይችልም። ከኤርትራ ጋር ግጭትን ለማስወገድ የሚቻለው በሁለት መልኩ ነው በአንድ በኩል ከአደጋ ተቃላጭነታችንን ከቀነሰና ይህንንም ሁሉም እንዲገነዘብልን ካደረግን ሻቢያ ምንም ፍላጎት ቢኖረው እንደገና ግጭት ቢቀሰቅስ የባሰውን እንደሚላላጥ ተገንዝቦ እጁን እንዲሰበስብ ማድረግ ይቻላል። ይህ በቁጥጥራችን ስር ያለ ጉዳይ ነው። ሁለተኛው አማራጭ በስልጣን ላይ ያለው ቡድን ተቀይሮ አደጋው ከምንጩ የደረቀ እንደሆነ ነው። ይህ በቁጥጥራችን ስር ያለ ጉዳይ አይደለም ነው የሚለው በኤርትራ ጉዳይ ላይ ህወሀት የሚከተለው ዋነኛ ፖሊሲ ይሄ ፖሊሲ ነው። ከዚህ አቶ ኤርሚያስ ለገሰና ቀደም ካሉ አስረጃዎች አስተያየት በመነሳትም ከጉባኤው አዘጋጆች አንዱ ዶክተር መሳይ ከበደ አንድ በጣም ጠቃሚ ሲሉ የገለጹትን ነጥብ አንስተዋል። በዚህ ጉባኤ ላይ ኤርትራ ለኢትዮጵያ አትበጅም፣ መሪዋ ኢሳያስ አፈወርቂም አንድነቷን ስለማይፈልጉ ከእርሳቸው ጋር መስራት አደገኛ ነው የሚሉ ወገኖች በአስረጅነት አልቀረቡም። ለምን? ዶክተር መሳይ ከበደ ያስረዳሉ። የስብሰባ ሲዘጋጅ የተለያዩ አስተያየቶች እንዲቀርቡ ነበረ አስበን ሁሉ ነገር ተግልጽ ብሎ ቁጭ ብሎ ውይይት እናደርጋለን የሚል ነበር። በብዙ መልኩ ቀርበዋል የተለያዩ ሐሳቦች ነገር ግን ዋና ከኤርትራ ጋር መስራት አደገኛ ነው የሚለው ክፍል እዚህ መጥቶ ሐሳቡን አላቀረበልንም። ሞከርን፣ ብዙ ሞከርን። ጭራሽ ከወሬ ደረጃና አንዳንድ ተባራሪ ወረቀት ከምናየው በስተቀር ማንም ሰው መጥቶ እዚህ ደፍሮ እንዲህ ነው የሚል አላገኘንም እና በእኛ ጥፋት አይደለም። በተለይ አሁን የኤርሚያስን ጽሑፍ በምሰማበት ጊዜ ኤርትራ የኢትዮጵያ ጠላት ነች ሲባል በጣም አይታችሁ እንደሆነ እንዴት የተዛባ ሁኔታ እንዳለ ነው እንዲገባ የምፈልገው። እንደውም ጭራሽ የአሁኑ መንግስት ህዋት ለኤርትራ ነው የሚሰራው የሚል ነበር አንድ ዋናው ክፍል የሚከራከር የነበረው እና በሙሉ የኤርትራን ጥቅም የሚያራመዱ ናቸው የሚለው ብዙዎች ጋር ለብዙ ጊዜ የሚቀርብ ነው። አሁንም የሚቀርብ ነው። ትንሽ መለስ ከሞተ በኋላ ጋብ ብለዋል ብቻ ቢሆንም አለ። ምክንያቱም መለስ ኤርትራዊ ነው የሚል አቋም ነበር። በብዛት እንትን የሚሰራቸው እና ለኤርትራ ነው የሚሰራው የሚል ነው። ስለዚህ በእውነቱ ይሄኛው ክፍል ሳንሞክር አይደለም፣ ሳንሞክር ቀርተን አይደለም በእውነቱ ስላልቻልን ነው ወይ የሚጽፉን የሚያቀርብ ስላልኖረ ነው እንጂ። ዛሬ ደጋግሞ የተነገረን ደግሞ ኢሳያስ የኢትዮጵያ አንድነት ላይ መጥፎ አመለካከት የለውም የኢትዮጵያ ነትን ለማፍረስ አይፈልግም ነው የሚል አነጋገሮች የሰማነው። በዚህም በዚህ መሰረት እንግዲህ እነዚህ ሰዎች ለኢትዮጵያ አጠቅምም ኤርትራ የሚሉት ሰዎች ለዚህ አነጋገር ምን መልስ እንዳላቸው እኔ በኩሌ ለመስማት ፈልግ ነበረ፣ ግን አልተቻለም። ዶክተር መሳይ ከበደ ይህን ካሉ በኋላ መድረኩን ለጥያቄና መልስና ለአስተያየት ክፍት አድርገዋል። ጥሩ ጥሩ ነጥቦች የተነሱባቸው በመሆኑ የአንድ ሁለቱን ታዳሚዎች ጥያቄና አስተያየት አሰማለሁ። ዋናው መሰረታዊ ነገር ምንድን ነው? ነገሮች በእውነት ላይ የተመሰረቱ መሆን አለባቸው። እያንዳንዱ ሰው የመናገር ሀሳቡን የማቅረብ ኢቨንቹዋሊም ሰዎችን በአካባቢው የመሰብሰብ መብት አለው። አትናገሩም ወይም እንዲህ ያለ ነገር መናገር አያዋጣንም ወይም ኤርትራያኖችን ያስቀይማል ብለን ምን ተወው ነገር አይደለም። ማቅረብ ያለብንም በግልጽ እንናገራለን። መጨረሻ ላይ የሚያምነው ኃይል አሸንፎ እነኚህ ሁለት ህዝቦች አብረው ሊኖሩበት የሚችሉበት ሁኔታ ይፈጠራል። ከኤርትራ ጋር ግንኙነት መፍጠር የምንፈልገው አንድ የሆነ ለወታደራዊ እንቅስቃሴያችን የሚሆን ቦታ ሰጥቶን ወያኔን ወቅተን ከሀገር እናስወግዳለን በሚል ብቻ ከሆነ ይህም ብዙ አያስከሄደንም። ከልቤ እውነቱን ለመናገር በሁለቱ ህዝብ መሀል ሰላም ኖሮ ሁለቱ ህዝቦች እኩል የተጋሩ ያችን ሀገር ቢጠቅሙባት ደስ ይለኛል፣ ማንም የበላይ ሳይሆን። ነገር ግን ኤርትራውያኖችም ኢትዮጵያን የእነሱ ባክ ያርድ አድርገው የእነሱ ሸቀጥ ማራገፊያ ያለ የሆነ አላማቸው፣ ባህር በራቸውን ይጠቀሙ፣ የትም አያዋጣም። ኢትዮጵያንም እንዲሁ ኤርትራን እንደ ሚሊተሪ ቤዝ አድርገው በመጠቀም ብቻ ከሆነ የትም አያዋጣም። ይህን እውነታ ብንቀበል ይሻለናል። ካልተቀበልን ቤት ማያደርሰን ነው። ሰደድ እሳት ሲነሳ አንድ ነገር ይደረጋል። ሰደድ እሳቱ አንደኛውን አካባቢ እንዳይሻገር ቦይ ይቆፈራል። አለበለዚያም የሚቻል ከሆነ ተሰባስበው ያጠፉታል። ኢትዮጵያ ውስጥ እሳት ሰደድ ተነስቷል። የጉበኛ ሰደድ እሳት፣ የዘራፊ ሰደድ እሳት፣ የሌባ ሰደድ እሳት፣ ገዳይ ሰደድ እሳት እንዴት ብለን ነው እንዴት ብለው ነው ኤርትራውያኖች እዚህ ሰደድ እሳት ውስጥ የሚማገዱት? ይህንን ሰደድ እሳት ለማጥፋት ጎረቤቶች ይሰበሰቡና ሰደድ እሳት የተነሳበትን ያጠፋሉ። ስለዚህ ሰደድ እሳት ለማጥፋት ወንድሞቻችን ኤርትራውያኖች ጎረቤታችን ከኛ ጋር ቆመዋል። ስለዚህ አሁን የሰደድ እሳት ለማጥፋት እንጂ አሰብ ምጽዋ የምንልበት አይደለም። ሰደድ እሳቱ እነሱንም ሳይበላቸው ተሻግሮ ሳይበላቸው በጋራ ልናጥፋው ይገባናል። ይህን ጉባኤ እጅግ አድርጌ አመሰግናለሁ። በተጠናከረ መልኩ ይቀጥላል። የኤርትራና ኢትዮጵያ ግንኙነት በጣም ረዥምና ውስብስብ በመሆኑ እንዲህ በአጭር ጊዜ የሚፈታ እንዳልሆነ ብዙዎች ይረዳሉ። ተመሳሳይ አዎንታዊ የውይይት መድረኮች በመቀጠላቸው ግን የጉባኤው አዘጋጆችና በዕለቱ የተገኙ በርካታ ኢትዮጵያውያንና ኤርትራውያን ይስማማሉ። አድማጮች፣ ይህ ጉባኤ ቀኑን ሙሉ የፈጀና በርካታ አስረጃዎች የቀረቡበት በመሆኑ ሁሉንም ማዳረስ አይቻልም። ወደፊት እንደ አስፈላጊነቱ እያየን ቀሪዎቹን ለማዳረስ እንሞክራለን። ለዛሬ በዚሁ እንሰላበታለን። አድማጮች የመጨረሻው የምሽቱ ፕሮግራም ላይ ደርሰናል። ሴቶችና ቤተሰብ ክቡራትና ክቡራን አድማጮች የሴቶችና ቤተሰብ ቅንብር ለጡት ካንሰር መጋለጥን የሚያረጋግጥ የምርመራ ውጤት የአንዲትን ሴት የሙያ ህይወት ፍጻሜ አያደርገውም ይላል። ይሁን እንጂ የሕክምና ክትትልንና ስራን አመዛዝኖ መቀጠል አዳጋች ሊሆን እንደሚችል ያመለክታል። የአሜሪካ ድምጿ ኪም ሉዊስ የካንሰር ህመም የሚታወስበትን እየተገባደደ ያለውን የጥቅምት ወር መነሻ በማድረግ የአንዲት ሴትን ታሪክ በ ቅንብረዋ አካታለች። ታዲያ ቆንጅት ለዛሬው ሴቶችና ቤተሰብ እንዲያዘጋጅተዋለች። የአርባ ሁለት አመቷ ቴራ ቾንቼክ እንደ ኤሮፓውያን አቆጣጠር በ2012 ዓ ምት በአንድ የተቋቋመው ለትርፍ ያልሆነ ኒውዮርክ ከተማ የሚገኝ ግብረሰናዊ ድርጅት የዋና ስራ አስኪያጅ ረዳት ሆና ተቀጥራ ትሰራለች። በተቀጠረች በሁለት ወሯ አንድ ነገር ይከሰታል። ይኸውም ግራው ጡቷ ላይ ቁርብጭ ያለ እባጭ ይገኛል። ሐኪም ዘንድ ትሄድና ብዙ ምርመራ ይደረግላታል። የጡት ካንሰር ነው፣ ስቴጅ ቢ ማለት ሁለተኛ ደረጃ ላይ ያለ ትባላለች። እናስ ሕክምና ትጀምራለች። የሕክምናውም አይነት እንደዚህ ነው የሚታቀድልሽ ትባላለች። በቀዶ ሕክምና ያቺን እባጯን እናወጣታለን። ከዚያም የሬዲየሽን ማለት የጨረር ሕክምና ይደረግልሽና ለአንድ አመት ተመንፈቅ ያህል ደግሞ ኬሞ ቴራፒ ትወስጃለሽ ትባላለች። ገና አዲስ ስራ መጀመሬ ስለነበር በጣም ፈራው። አሰሪዎቼ ስለ እኔ የስራ ብቃት ገና ምንም አያውቁም፣ ማለት ችሎታዬን ገና አላሳየኋቸውም። ይህን ከባድ ችግር ይዤ ልቀርብ ሆነ ያም ሆነ ይ ቾንቼክ እንደ ምንም ብላ ስራዋን ብዙም ቀን ሳትቀር በደንብ ስትሰራ ትቆያለች። ከአመት ረፍቴ ሁለት ቀን ነው የወሰድኩት። የህመሙ አይነት የተነገረኝ ዕለት ያን ቀን የህመም ፈቃድ ወሰድኩ። ቀዶ ሕክምና የተደረገልኝ ዕለት ደግሞ ሁለት ቀን ፈቃድ ወሰድኩ። ኬሞውን በተመለከተ ደግሞ ሆስፒታሉ ወይ ጠዋት ማለዳ ላይ አሊያም ማታ ወይም ቅዳሜ ቅዳሜ እንድወስድ አመቻቹልኝ። ብዙ የሥራ ቀን እንዳላጠፋ ማለት ነው። እርግጥ የነበረኝን የአስራ ሁለት ቀን የህመን ፈቃድ በሙሉ ወሰድኩ። ከዚያ ግን አላለፍኩም። ቸርን ቼክ ህክምናዋን እያካሄደች ሥራ መግባቷን አላቋረጠችም። በእርግጥ ትላለች፣ በአካላዊም ሆነ በአእምሮዊ መልኩ ከባድ የነበረበት ጊዜ ነበር። አንዳንዱ ቀን ከሌላው ከበድ የሚልበት ጊዜ ነበር በጣም የሚደክመኝ ነበር ከኬሞ ተራፒው ህክምና የሚከተል ሌላም ችግር አለ ያም ኬሞ ብሬን የሚሉት ነው ትንሽ ደበት ያደርጋል እና ሰው ረጋ እንዲል ፈልጋለሁ ትንሽ ቀስ ብላችሁ ንገሩኝ ይላለሁ እንዳረሳ ማስታወሻ መያዝ እንድችል በማለት ያ አስቸጋሪ ነበር ግን በደንብ ይዤው ነበር የስራ ባልደረቦቼ በጣም ያግዙኝ ስለነበረም ነው በዛ ላይ እድለኛ ነበርኩ። ባልደረቦቿ በሙሉ ፕሮጀክቷንና የተመደበላትን ማናቸውንም ስራ ሁሉ በደንብ እንድታጠናቅቅ ያግዟት እንደነበረ ትናገራለች። በስራ አስኪያጆቹ በኩል ግን በሁኔታዬ ምክንያት ሙሉ በሙሉ ሊያመቻቹልኝ አልቻሉም ነበር በማለት ታስታውሳለች። My የቅርብ አለቃዬ ትንሽ አስቸጋሪ ነበሩ። ረፈድ አድርጌ ገብቼ መሸት አድርጌ ስሰራ በጣም ይከፋቸዋል። እኔ ደግሞ ያረፈድኩትን ለማሟላት ብዬ ነው። የእውነትም ደግሞ ለስራው የግድ የምፈለግበት የተወሰነ ሰዓት ስለነበረና አንዳንድ ቀን በጠዋት መግባት ስለማልችል ነው። ምክንያቱም የጨረር ሕክምናውን ጧት ጧት የምወስድባቸው ቀኖች አሉ። ስለዚህ ከቅርብ አለቃዬ በኩል ትንሽ ጫና ነበረብኝ። እንዲህ እያለች ህክምናዋን እየወሰደች ሳለች አንድ መጥፎ ወይም አሳሳቢ ዜና ይደርሳታል። I was laid off in April of 2013, so I still had four months of chemo to go. That was extremely stressful. በ2013 ዓመተ ምህረት ከስራ ተቀነስኩ። የኬሞቴራፒ ህክምናዬን ለማጠናቀቅ ገና አራት ወር ይቀረኝ ነበር። ያ በጣም ከባድ ጭንቀት ፈጠረ። ምክንያቱም ሌላ ስራ ለመፈለግ እንኳን ለቃለ መጠይቅ ዝግጁነት አልነበረኝም። የረገፈው ጸጉሬም ገና አልበቀለም፣ የጤናማ መልክ አልነበረኝም። ስለዚህ ለቃለ መጠይቅ መቅረቡን ተውኩትና እንዲሁ ጊዜያዊ ስራዎች መስራት ያስኩኝ። ከስራ የተቀነስኩት የግድ በካንሰሩ ምክንያት አይመስለኝም። አንዱ ምክንያት ሊሆን ይችላል፣ ግን መስሪያ ቤቱ እንደገና ሲዋቀር ብዙ ሰው ተቀንሷል። እኔን ብቻ የተመለከተ ነው ለማለት አልችልም። ቾንቼክ ህክምናዋን እየተከታተለች በርትታ አመቺ የሆነ ስራ መፈለግ ቀጠለች እናም በዚያው በሙያዋ የስራ አስኪያጅ ረዳትነት ስራ አገኘች። ይህኛውን ስራ የጀመርኩት ዘንድሮ በነሐሴ ወር ነው። ረዥም ጊዜ፣ ለሁለት ዓመት ያህል ስራ አስፈልግ ቆይቼ ነው ያገኘሁት። ከወር ወር የሚደርሰኝን ገንዘብ ለማግኘት ጊዜያዊ ስራዎች ስሰራ፣ ለጥቂት ጊዜ ደግሞ የቤት ሽያጭ ስራ ሞክሬ ያለሁ። ስለዚህ በብዙ ፍለጋ ያገኘሁት ስራ ስለሆነ አሁን ደስተኛ ነኝ። ዘላቂ ስራ ይሆናል ብዬ ተስፋ አደርጋለሁ። በዚህ አላማው ትርፍ ማግኘት ያልሆነ ድርጅት ካንሰር ኤን ካሪየር በሚባለው አማካይነት ከፍተኛ የሆነ ድጋፍ ማግኘቷን ትናገራለች። በግል ሁኔታ ብቻ ሳይሆን ስለ ሕመሜ ከአሰሪዎች እና ና ከሐኪሞች ጋር እንዴት እንደምነጋገር ሙያዊ ስልጠና አግኝቼበታለሁ ትላለች። ስራ መስራት መቀጠል የግድ መሆኑንም ተገንዝባበታለች። I didn't do that at first. I learned that from cancer and careers and the doctors did leave out a lot. መጀመሪያ ያንን አላደረኩም ነበር ካንሰር ኤንድ ካሪየር ወይም ካንሰርና ስራ ሐኪሞቼ ደግሞ በስራ ገበታ ዙሪያ ምን ሊገጥመኝ እንደሚችል ብዙውን ነገር አላሳወቁኝም። ለምሳሌ ኬሞ በአእምሮ ላይ ስለሚያስከትለው ችግር ምንም አልነገሩኝም። የእጅና የእግር ጣቶች መደንዘዝ ሊከተል እንደሚችል፣ ያም የአካል በሚዛናዊ መንገድ ላይ መራመድ ላይ ችግር እንደሚያመጣ አንድም ነገር አልነገሩኝም ነበር። ሕክምናዬን እየቀጠልኩ ስራዬን መስራት በገቢው ብቻ ሳይሆን ደህና ነኝ እየሰራሁ ነው የሚል ጥሩ ስሜት እንዲሰማኝ ይረዳኛል፣ ህመሜ ላይ ብቻ እንዳላተኩር ትላለች ቸርንቼክ። ሌሎች ሴቶችም ምንድን ነው መስራት የምችለው? ከእንግዲህ መስራት የማልችለውስ? በሚለው ዙሪያ ከራሳቸው ጋርም ሆነ ከአሰሪዎቻቸውና ከሐኪሞቻቸው ጋር ከልብ እውነቱን መነጋገር አለባቸው በማለት ትመክራለች። አሉላ፣ ይሄ ዝግጅት የሐኪሞን ይጠይቁ ያንተን ፕሮግራም እንዲጠቀሙበት አድማጮችን ይጋብዛል ብዬ አስባለሁ። የጡት ካንሰርን የተመለከተ ጥያቄዎች ያሏችሁ ደግሞም ተሞክሮቻችሁን ልታካፍሉንና ለሌሎች እንድናደርስና መማማሪያ እንዲሆን እንጋብዛችኋለን። አሉላ ብዙ ሐኪሞች አሉ ላንተም ለዚህ ፕሮግራም የተባበረና ጥያቄዎች ይመጣሉ ብዬ ተስፋ አደርጋለሁ። ቆንጂት ሁልጊዜ እንደምታደርጊው አስታዋሽ የሆኑ አድማጮች ሊጠቀሙባቸው የሚችሉ አጋጣሚዎችን በፕሮግራም አስታከሽ የምታመጪው ሃሳብ ነው። በጣም ግሩም ይመስለኛል። አመሰግናለሁ። የእናቶችና የሴቶች ጤና የቤት ምሰሶዎች ናቸውና የሚኖረውን ትልቅ ስፍራ ለሚያስብ ማህበረሰብ በዚህ ሀገር እንግዲህ እንደምናየው ፕሮግራም ሽም የተንተራሰው የያዝነውን በኢትዮጵያውያን አቆጣጠር እየተገባደደ ያለውን በአውሮፓውያን አቆጣጠር ደግሞ ያለፈውን ጥቅምት ወር ለካንሰር መታሰቢያ የተደረገበትም ምክንያት ህመሙ ጎልቶ እንዲወጣ ያላለቀ ፈዋሽ መድኃኒት ተገኝቶለት ያላበቃም ቢሆን ብዙ ሊደረግ የሚችልበት ቤተሰቦች ወጣቶች እንዲነጋገሩ ቅድመ ምርመራ በራሳቸው የሚያደርጓቸውን ጨምሮ እንዲያደርጉ የሚያበረታቱበት መንገድ ነውና ምናልባትም ከዛም አለፍ ብሎ በቤተሰብ ውስጥ እንዲነጋገሩ ካንሰር ህመም የሚያስጋውን አደጋውን ያህል ምን አይነት መንገዶች አሉ ማወቅ፣ ቀድሞ መጠንቀቅ፣ ሁኔታዎችን ማረጋገጥ የሚቻልባቸውን መንገዶች እንዲያስቡ ያደርጋል። የባለሙያውን ኃላፊነት ግብ ወስዳለሁ። ጥያቄዎች እንደሚመጡል ተስፋ አደርጋለሁኝ። አሉላ አመሰግናለሁ። በጣም ቆንጅት። እኔም በጣም አመሰግናለሁ። አድማጮች ታዲያ ጥቂት ደቂቃዎች ተገኙ ይመስላሉ። ቀደም ብለን በመጀመሪያ አጋማሽ ያልሻል ሆን እናደርግ። ጥሩ ሀሳብ ነው። ምን ይዘሃል? ይሄ ምርጫ ምናልባትም አንቺ አንድ የምትውጁ ሌላ ቀንም ስትመርጩ ያየሁት ዜማ ነው። ብርሃን ታክለና ታገዘናለች ተወዳጁ ድምፃዊ ተሾመ አሰገድ ነው የእኔ አካል ነው የሚለው የእኔ አካል ይላል። ነበር ነበር እንስማለት እሺ፣ ብርሃን

ተሾ ማሰገድ ባያጥር አድማጮችም ዘና የሚያደርግ ግሩም ዜማ ነው። በዚሁን ሰናበት ይህንን እያዳመጡ ትግርኛው እናዳርሳቸው ወደ ትግርኛ ዝግጅት እናዳርሳቸው እያለችን ነው። ብርሃን የምሽቱ ዝግጅታችን በዚሁ መጠናቀቁ ነው። ያስተናገድ ናችሁ ቆንጅ ይታይና አሉላ ከበደን ብርሃን ነበረች። አቀናባሪያችን ብርሃን ኃይሉ ከርዲስ ባይነም ቴክኒሻናችን ከምሽት 3 ሰዓት ላይ ነገ ከምሽቱ 1 ሰዓት ላይ በመደበኛው የትግርኛው ስርጭት፣ ታዲያ አሁን ነው የሚቀጥለው። በእኛ በኩል ደህና ደሩ ደሜን ባለቆደስ